ማህደረ ዜና በጀርመን የኢትዮጵያውያን የውይይትና የትብብር መድረክ ፕሮፌሰር መረራ ጉዲና፣ አቶ ደጀኔ ጣፋ እና አቶ አዲሱ ቡላላ የሚሳተፉበት መርሃ ግብር ሐምሌ 7 ቀን 2010 ዓ ም አዘጋጅቶ ታዳሚዎቹን ይጠባበቃል። በመርሃ ግብሩ የአገራችን ጉዳይ ያገባናል፣ የህዝባችን ጉዳይ ይመለከተናል ለሚሉ በፍራንክፈርት እና በአካባቢዋ ለሚኖሩ ኢትዮጵያውያን በወቅታዊ ጉዳዮች ላይ ለመምከር ግብዣ ቀርቦላቸዋል። በፍራንክፈርት ከተማ በሚገኘው ዛልባው ሾንሆፍ አዳራሽ ኮከብ አልባው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ተሰቅሏል። ኢትዮጵያ ለዘላለም ትኑር የሚለውን ጨምሮ መፈክሮችም ይታያሉ። የውይይት መርሃ ግብሩ ከቀኑ ስምንት ሰዓት ሊጀመር ቢታቀድም በአዳራሹ የሚገኙት አዘጋጆቹን ጨምሮ በጣት የሚቆጠሩ ናቸው። ስምንት ሰዓት ይጀምራል ተብሎ በነበረው መርሃ ግብር ሶስቱ ፖለቲከኞችና ከአንድ መቶ በላይ ታዳሚዎች ይገኛሉ ቢባልም ከአንድ ሰዓት በኋላም በቦታው አልደረሱም። በውይይቱ ሊታደሙ ብቅ ብለው በኢትዮጵያውያን የሰዓት አጠቃቀም እየተደነቁ ተመልሰው የሄዱ ጥቂት ግለሰቦች ታይተዋል። ከሁለት ሰዓት መዘግየት በኋላ አስተናባሪዎች ይቅርታ ጠይቀው የመርሃ ግብሩን መሰረዝ ተናገሩ። በአዳራሹ ከነበሩ ጥቂት ሰዎች በጣት የሚቆጠሩት መሰረዙን ሰምተው ሄዱ። ሶስቱ እንግዶች ዘግይተው ደረሱ። ከአንድ መቶ በላይ ሰዎች ይመጡበታል የተባለው መርሃ ግብር ቢሰረዝም ታግሰው የጠበቁ በጣት የሚቆጠሩ ኢትዮጵያውያን ከእንግዶቹ ጋር በጠረጴዛ ዙሪያ ውይይት ጀምሩ። አንዱ አንዱን ከመቆጠጥ መሀል ላይ ሆነን የማንሰራበት ምክንያት ምንድን ነው? ይሄን እኮ 97 አይተ 97 እኮ ትልቁ በሽታ ሆኖ የወደቀው ሌብለጥ ሌብለጥ አስማምቴ ራሱን ያይዘ የኢትዮጵያ የፖለቲካ ፓርቲዎች አንድነትና ልዩነት፣ የብሔር ፖለቲካ ፈተና፣ በውጭ የሚኖሩ ኢትዮጵያውያን ሁኔታ እና የጠቅላይ ሚኒስትሩ የተመለሱ ጥሪ ወጥነት ባይኖራቸውም አንገብጋቢና አወዛጋቢ ፖለቲካዊ ጉዳዮች መነሳታቸው አልቀረም። በሀገራችን ውስጥ እንደ መልካም ጎረቤት አብረን መኖር እንችላለን። ማናችንንም ማለት ነው በሀገርን፣ በፖለቲካ፣ በአደረጃጀትን፣ በአስተሳሰብም ሰሩ በቦታው የተገኙት የኦሮሞ ፌዴራሊስት ኮንግረስ አመራሮች ስለ ኢትዮጵያ ወቅታዊ ሁኔታ የሚናገሩት ስለ ሀገራቸው ሀሳብ ለገባቸው እፎይታን የሚሰጥ አልሆነም። የኦሮሞ ፌዴራሊስት ኮንግረስ የወጣቶች ክንፍ የስራ አስፈጻሚ ኮሚቴ አባል ለሆነው አዲሱ ቡላላ የኢትዮጵያ ነገር ጉራማይሌ ሆኖበታል። ግድያዎች፣ መፈናቀሎች፣ ግጭቶች ስደት በጣም በየቦታው እየታየ ነው። ቄሮም ሆነ ሌላ አካባቢ የነበሩ የፋኖም ሆነ ሌሎች ወጣቶች የታገሉለት የጠየቁት ጥያቄዎች እስካሁን በተጨባጭ በመሬት ላይ አልተመለሱም። ያለው ምንድነው የተስፋ ቃል ነው። ሌሎች ወደ አገር ቤት እንዲገቡ፣ አደባባይ እንዲወጡ፣ የተለያየ ዘፈን እንዲዘፍኑ፣ መፈክሮች እንዲያሰሙ ሆነዋል። በዚህ በተስፋ ቃል ምክንያት ማለት ነው። ነገር ግን የተስፋ ቃል ተስፋ ቃል ነው። ወደ ተግባር መለወጥ አለበት። ከዚህም በበለጠ ደግሞ መንግስት እንደ መንግስት ሰላምና ጸጥታ ማስገባል ነበር የመጀመሪያ ግዴታው ነው። ዶክተር አብይ ይህን እየተወጡ አይደሉም። በዛሬው ቀን አሁን ብዙ ጦርነት እየተካሄደ ነው። በምስራቅ ኦሮሚያ፣ ምስራቅ ኢትዮጵያ አካባቢ ቤቶች ይቃጠላሉ፣ ሰዎች ይገደላሉ፣ ንብረት ይዘረፋል፣ ቤቶች ይፈርሳሉ። እንደዚያ ነገሮች እየተካሄዱ ነው። በሌላ ደግሞ እዚህ መስቀል አደባባይ፣ ቤተ መንግስት አካባቢ ግብዣ አለ፣ ፌሽታ ነው። እዛ ጋር ደግሞ ለቅሶ ነው። እጅግ በጣም ጉራማይሌ የሆነ ነገር ነው ያለው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩ ፕሮፌሰር መረራ ጉዲና እንደሚሉት በኢትዮጵያ የተለያዩ መሻ ች ቢኖሩም አገሪቱ ግን አሁንም በመስቀለኛ መንገድ ላይ እየነጎደች ትገኛለች። ኢትዮጵያ ከቀውስ ሙሉ በሙሉ ለመውጣቷ ተስፋ እንኳን መጥፋቱን የሚናገሩት መረራ መጪው ምርጫ ነጻና ፍትሃዊ ለመሆኑ ማረጋገጫ የለም ሲሉ ይናገራሉ። ፖለቲካ እስረኞች ተፈተዋል። ፖለቲካ ድርጅቶች በተወሰነ ደረጃ የተሻለ መንቀሳቀስ ጀምረዋል፣ መናገር ጀምረዋል። እነዚህ እነዚህ ነገሮች ጅምሮች ናቸው። ስርአቱ ግን አልተለወጠም። አዲስ ዲሞክራሲያዊ ስርዓት አልፈጠርንም። በነጻና ፍትሐዊ ምርጫ ስልጣን ላይ የወጣ መንግስት የለም። የሚመጣው ምርጫ ነጻና ፍትሐዊ ለመሆኑ ዋስትና የለንን። አዲሱ ቡላላ እንደ ፕሮፌሰር መረራ ሁሉ ኢትዮጵያ በመስቀለኛ መንገድ ላይ መቆሟን ይስማማል። አዲሱ የለውጥ አራማጆች ተብለው የሚወደሱት ጠቅላይ ሚኒስትር አብይና እሳቸውን መሰል ፖለቲከኞች ወደ ስልጣን የመጡት በኢህአዴግ ፈቃድ ሳይሆን በህዝብ የተቃውሞ ግፊት እንደሆነ ያምናል። ህዝብ የሚተማመንበት የራሱ የሆነ ስርዓት ይፈልጋል የሚለው አዲሱ ጠቅላይ ሚኒስትሩ ይህን ፍላጎት ማሟላት ከተሳናቸው ያላቸውን ድጋፍ ሊያጡ እንደሚችሉ ያስጠነቅቃል። አብይ ያለው በህዝብ ድጋፍና፣ በተለይ በቄሮ ሌሎችም በኢትዮጵያ ወጣቶች ትግል ነው ወደ ስልጣን የመጣው። ወደ ስልጣን ሲመጣ ደግሞ ሥርዓቱ ተቀይሮ እሱ በህዝብ ተመርጦ ሳይሆን በህዝብ ተገፍቶ ነው ስልጣን ላይ ወጣ። ሥርዓቱ አሁንም ያኛው ሥርዓት ነው። ስለዚህ ህዝብ የሚፈልገው የምተማመንበትን ስርዓት የራሱ የሆነ ስርዓት ሊያወጣም ሊያወርድም የሚችል ስርዓት መበጀት ነው የምፈልገው ህዝብ። ያ እስካሁን አልተፈጠረም። ይሄን እንዲፈጠር አብይ በተሻለ ፍጥነት በተሻለ አኳኋን ይህን ነገር ተግባር ላይ እስካላዋላ ድረስ ድጋፉን ያጣል። ይህን ድጋፍ ካጣ ደግሞ እዛ ውስጥ ያለው የውስጥ ችግራቸውም ሊጠነክሩበት ይችላሉ። እሱንም ገፍቶ ከዛ ሊያስወጡት ይችላሉ። እና የህዝብ ትግልም ወደ አላል እንሸራትት ስለሚችል አገሪቷ ያለችበት ሁኔታ በጣም የሚያሰጋ እጅግ በጣም መንተ መንገድ ላይ ሆነን ወደ ግራም ወደ ቀኝም መሄድ ያልቻልንበት ሁኔታ ነው ያለው። የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን በእንግድነት ተቀብለው ቢያንስ በአደባባይ ፌሽታ ውስጥ የከረሙት ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ኢትዮጵያ ውስጥ በሚያሳፍር ሁኔታ ዛሬም ሰዎች ይሞታሉ፣ በሚያሳዝን ሁኔታ ሰዎች ወጥተው መመለስ ይቸገራሉ ሲሉ ተናግረዋል። በተለያዩ የአገሪቱ አካባቢዎች ግጭቶች ዛሬም እንዳልበረዱ ጠቅሰው እንዳታስገድዱን ሲሉ አስጠንቅቀዋል። በዛሬው ዕለት በተሰጠ መግለጫ ደግሞ በሶማሌና በኦሮሚያ ክልሎች አዋሳኝ አካባቢዎች የአገሪቱ ጦር ሰራዊትና የፌዴራል ፖሊስ ጣልቃ እንዲገቡ ትዕዛዝ መስጠታቸው ተሰምቷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ዋና ጸሐፊ አቶ ደጀኔ ጣፋ በአራቱም የኢትዮጵያ አቅጣጫዎች ግጭት መፈናቀልና ግድያ መበርታቱን እየጠቀሱ ጠቅላይ ሚኒስትሩ አገሪቱን ማረጋጋት በሚችሉ እርምጃዎች ላይ ቅድሚያ እንዲሰጡ ይመክራሉ። ኢህአዴግ የኢትዮጵያን ሕዝብና ለውጥ መምራት አይችልም የሚል ድምዳሜ ላይ የደረሱት አቶ ደጀኔ ጠቅላይ ሚኒስትሩ የማረጋጋቱን ስራ የሚያግዛቸው ተቀባይነት ያለው ፓርቲ ያሻቸዋል ባይ ናቸው። እኛ ቁጭ ብልና እንስስሽና ላይ ሳድርግ አረጋጋ ብቻዬን ካልቻልክ ከሚችሉ ፓርቲዎች ጋር ቁጭ ብለ ስራ ብለን 16 ነጥብ ያለውን የመደራደራ ነጥብ ሰጥተነዋል። ብቻዬም ደግሞ መምራት አችልምና ብሔራዊ አንድነት መንግስት የምለውን መጀመሪያ አደራጅ የምለውን ጥያቄ ጠይቀናል። ከዛ ይልቅ እኔ ከዛ ፓርቲ ያመጣው ከዚህ ፓርቲ ግባብ እያለው እኔ እንዲህ ነኝ እኔ እንዲህ ነኝ ይላለሁ። ያ አይደለም ፍላጎቱ። ህዝቡ ማምጣቱ ጥሩ፣ ህዝቢ ማረጋጋቱ ጥሩ። ለማነው ነው ነው? አሁንም የኢህአዴግ የበላይነትን ላንጣ ነው። ያ ደግሞ ህዝብ ያቺ ሲጠብቅ የነበረውን ሳጣ ቀውስ የማይፈጥርበት ምንም ምክንያት የለም። ዳግም ርብሻ ከተነሳ ከዚህ የበለጠ ችግር ያለው አቶ ደጀን የጠቀሱትና 16 ርዕሰ ጉዳዮች ላይ የሚያጠነጥነው የድርድር ሰነድ የኦሮሞ ፌዴራሊስት ኮንግረስን ጨምሮ የተለያዩ ፓርቲዎችን በአባልነት ባቀፈው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በኩል ለመንግስት የቀረበ ነው። ፕሮፌሰር መረራ ጉዲና ለዶይቸ ቨለ እንደተናገሩት ብሔራዊ መግባባል ለመፍጠር የሚያስችል የፖለቲካ ፓርቲዎች ስብሰባ እንዲጠራ ጥያቄ አቅርበዋል። መረራ ኢትዮጵያ ተጋርጠውባታል ላሏቸው ሶስት ስጋቶች ምላሽ መስጠት የሚችል ብሔራዊ የአንድነት መንግስት እንዲመሰረትም ጥሪ ማቅረባቸውን ይናገራሉ። እየተረጋጋ ለሁለት ዓመት ሁኔታ የሚፈጥር የተረጋጋ የፖለቲካ ኤንቫይሮንመንት የሚፈጥር መሰረቱ የሰፋ መንግስት ያስፈልጋል። ሁለተኛ፣ ለነጻና ፊታዊ ምርጫ ዋስትና የሚሰጥ ሁሉም አለሁበት፣ ምርጫው አይሰረቅም፣ ድምፅ አይሰረቅም፣ ህዝቡ እስክል ድረስ ሊያደርስ የሚችል ለነጻና ፊታዊ ምርጫ ዋስትና የሚሰጥ መንግስት ያስፈልጋል የምንላል። ምናልባት ደግሞ ከመቀልበስ አደጋ መቀልበሲም ከንትን ውጭ አይደለም። ከመቀልበስ አደጋም ለውጡን የሚያድ የሚ ሊከላከል የሚችል ወይም ሊደግፍ የሚችል ለውጡን ሊደግፍ የሚችል ወይም ለውጡን እንዳይቀለበስ መከላከል የሚችል ሰፊ መሰረት ያለው መንግስት ያስፈልጋል። አሁን ያለው የአደግ መንግስት ነው ኢህአዴግ መንግስት ሰፍቶ ሌሎችንም ሰፊ የህዝብ ድጋፍ ያላቸውን ኃይላት ጨምሮ ነጻና ፍትሐዊ ምርጫ ቢያካሄድ ይሻላል የሚል ግምት ስለያዝን ነው። ስለዚህ እነዚህ እነዚህ ነገሮች እስካልተሟሉ ድረስ ስጋቱ እንዳለን ነው። የመቀልበስ አደጋውም እንዳለ ነው። ነጻና ፍትሐዊ ምርጫ ዋስትና ላይኖር ይችላል። መድረክ ባቀረበው የእንደራደር ጥያቄ የጠቅላይ ሚኒስትር አብይ አህመድ መንግስት መስማማቱን ፕሮፌሰር መረራ ተናግረዋል። ድርድሩ የሚካሄድበት ቀን ግን አልተቆረጠም። እነ ፕሮፌሰር መረራ ለኢትዮጵያ መንግስት ያቀረቡት ጥያቄ እስኪሳካ የፓርቲያቸውን ቢሮዎች በማስፋፋት ላይ ይገኛሉ። ፓርቲው በአዲስ አበባና በኦሮሚያ ክልሎች ሁለት መቶ ገደማ ቢሮዎች ሊከፍት ዝግጅት ላይ ይገኛል። የኢትዮጵያ የመንግስት ተቋማት ማሻሻያ ያስፈልጋቸዋል የሚሉት የኦፌኮ አመራሮች ምርጫ ቦርድን ጨምሮ በአብዛኞቹ ላይ ዛሬም እምነት የላቸውም። እኔ ኢትዮጵያ ውስጥ ያለው የዲሞክራሲያዊ ተቋማት ምርጫ ቦርድ ብቻ አይደለም። ምርጫ ቦርድም፣ ፍርድ ቤትም፣ ፖሊስም፣ እምባጠባቅም፣ ጸረ ሙስናም እነኚህም ራሳቸው የኢህአዴግ አሽከሮች ናቸው። ዛሬም ነገም እንደዛ ነው። ያ ምንም የተነካ ነገር ምንም እንስቲስና ለውጥ የለም። እንዲሁ ሲያወሩ ይሄ ለውጥ፣ ይሄ ለውጥ፣ ይሄ ለውጥ አለ። እንውሰድ፣ የሽብር ህጉ የሽብር ህጉ ቡድኖችን አንስቷል ህጓ ግን እዛው ነች። ሌላ ቡድን የማይፈርጅበት ምንም ምክንያት የለውም። ግለሰቡን የማይፈርጅበት ምንም ምክንያት የለውም። ዲሞክራቲክ ኢንስቲቱሽን የምንለውም የነካቸው ነገር የለም። ፖለቲካ እንዲሁ ያወራል። እንዲ ነው፣ እንዲ ነው። ያኛ እየጠየቅን ያለው ነው። ተቋማትን፣ የህግ የበላይነትን አስጠበቅ። ለምሳሌ የኛ የሲቪል ሰርቪስ ለውጥ እንፈልጋለን። መሻሻል እንፈልጋለን። የመከላከያና የደህንነት ኃይሉ እንዲሻሻል እንፈልጋለን። ምርጫ ቦርድ እንዲሻሻል እንፈልጋለን። ሚዲያ እንዲሻሻል እንፈልጋለን። ብዙም እንዲሻሻሉ የምንጠይቃቸው ነገሮች አሉ። በተከባበቡ ጋር ግን ገና ናቸው። ተቋማት አልተለወጡ እየተለወጡ ያሉ ባለስልጣናት እየተለወጡ ነው። ምናልባት ኢትዮጵያ ህዝብ ፊት ያሰለችው የሚጠላቸው ፊቶች እየተለወጡ ነው። እነዚህ እነዚህ ለውጦች አሉ እነዚህ ለውጦች ግን ለነፃና ፊታዊ ምርጫ ዋስትና የሚሰጡ በቂ ያለ አደባባይ ወጥቶ መንግስትን የተቃወመው ወጣት ያለፈው ስርዓት እንዲመለስ ለ27 ዓመታት ስልጣን የተቆናጠጠውም እንዲቀጥል አይሻም ሲል አዲሱ ይናገራል። አዲሱ እንደሚለው ለዘመኑ የሚመጥን የትውልዱን ፍላጎት ማሟላት የሚችል ስርዓተ መንግስት ኢትዮጵያ ያስፈልጋታል። አሁን ያለ ኢትዮጵያ ወጣት ከልጅነቱ ጀምሮ ጦርነትን ሲያይ፣ ስደትን፣ ሞትን፣ መከራን ሲያይ፣ ነገር ግን በሌላ ጎን ደግሞ የሚታገሉ አባቶችን ሲያይ ዲሞክራሲን እየናፈቀ ረጅም አመስመኝ ሲሻ የመጣ ወጣት ነው። ይሄ ወጣት ድሮ የነበረው ስርዓትም እንዲመጣ አይፈልግም። ድሮ የነበረ የዚችን ሀገር ታሪክ ማንነት እውነታን ያላገናዘበ ስርዓት እንዲመጣ አይፈልግም። አሁን ያለው የኢህአዴግ ስርዓትም በሙስና በገዳይነት በዘራፊነት በማሳደድ የተጨማለቀውን ስርዓትን ማየት አይፈልግም። ወጣቱን ሊመጥን የሚችል የዚህንስ ዘመን ተግባርና እውነታን ሊሸከም የሚችል ዘመን ሊዋጅ የሚችል ስርዓት እንዲፈጠር ነው የሚፈልገው ወጣት። የፍራንክፈርቱ መርሃ ግብር እንደታቀደለት ባይሳካም፣ ሶስቱ ፖለቲከኞች በጣት ለሚቆጠሩ ታዳሚዎች ሀሳባቸውን አጋርተዋል። በሌሎች የጀርመን ከተሞች በተጨማሪ የውይይት መድረኮች ላይ ይሳተፋሉ። አዘጋጆቹ በጉዳዩ ላይ ቃለ መጠይቅ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በጀርመን የኢትዮጵያውያን የውይይትና የትብብር መድረክ ሰብሳቢ አቶ አፈወርቅ ተፈራ በከተማዋ የሚካሄዱ ሌሎች ስብሰባዎች በመኖራቸው የእረፍት ወቅት በመሆኑ እንዳቀዱት አለመካሄዱን ለዶቸቨለ ተናግረዋል።